ስመኝሽ የቆየ ብዙዎች እንደሚያውቁሽ ሌሊ እንኳን ወደ አሜሪካ ድምፅ ራዲዮ ብቃልሽ አመሰግናለሁ። በስልኩ መስመር ብዙ ጊዜ መተሻል ልክ ነው። በአካል ስትመጪ ነው የመጀመሪያው የመጀመሪያው። ብዙዎች ስምሽ ሲጠራ አሁን ሊያስታውሱ የሚችሉት ተለቅ ያለ አጋጣሚ ቅርብ ጊዜ ተከስተዋል። የዓለም ፕሬስ ቀን መነሻ ያደረገ በእለቱ በኢትዮጵያ ስላለው የመገናኛ ብዙኃን ይዞታ ለመነጋገር የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን ካገኙ ሶስት ሰዎች ውስጥ አንዱ መሆን ችለሻል። በፕሮግራማችንም በዜና ደረጃ አነጋግረንሻል። እሱን ተከትሎ የጻፍሽው ጽሁፍ ነው ይበልጡ እንድንነጋገር የሚያደርገን በጽሁፍሽ እንደርደር ይቻላል። ለማንኛውም አንድ ዜጋ ከአንድ የዓለም ፕሬዚዳንት ጋር መገናኘትና መነጋገር መቻል የማይቻል ወይም ሊሆን የማይችል የሚመስል ነገር እውን የሆነበት ያህል ይሰማል ትያለሽ። በእንግሊዝኛ የጻፍሽውን በግርድፉ ተርጉሜ ነው። ምን ምን ይላል? አንድ የዓለም ፕሬዚዳንት፣ ፕሬዚዳንት ባራክ ኦባማ ጋር ጎናቸው ቁጭ ብለሽ መነጋገር ቀለል ካለው እንነሳ። ጠብቄ የማላቀው ነገር ነው። እንዳልኩት መቼ የሚሆን ማለት ራሴን እዛ ቦታ ላይ በታምር አስቤው አላቅም። ይሆናል ብዬ አስቤ የማላቀው ነገር ደግሞ ሆኖ አገኘሁትና ትልቅ ዕድል ነው እንዳልኩ። አላመንኩም ነበረ። ትንሽ ያስፈራ ነበረ። የፈራሽ ግን አትመስም። ውስጤ ፈርቶ ነበረ እዛ ቦታ ላይ ከተቀመጥኩ በኋላ እና በተለይ ደግሞ እሳቸው መጥተው ንግግሩን ከጀመርን በኋላ ግን ያ ፍርሃት ስሜቴ ጠፋል። እዛ ይመስለኛል የተረጋጋው። መስ የታየሁት የፍርሃትሽ ስሜት ብቻ ሳይሆን ያ ትልቅ ትኩስ ስሜትም ምናልባትም በኋላ በሚከተለው እዚያ ቦታ የተገኘሽበትን ምክንያት ጭምር ነው። ያ ትኩስ ስሜት ግን ብዙም አልዘለቀም ትያለሽ። ጠንከር ባለ ጉዳይ የተያሽና የጠፋብሽ ይመስላል። ዛሬም ድረስ ያ ስሜት ይኖራል የሚል ተስፋ ነበረኝ። ምንድን ነበር ያን ስሜት ያጠፋው? በጽሁፍሽ ከነበረው ለአድማጮች በተወሰነ ብናጋራ በኢትዮጵያ ፕሬስ ይዞታ ዙሪያ ለመነጋገር ምን ሄድሽው እና ከዚያ ቀደም የተፈጠረ አንድ ድንገት ብዙዎችን ያነጋገረ ነው። በኢትዮጵያን መገናኛ ብዙሀን ዘንድ ብዙ ያስባለ ብዙም የተጻፈበት ነው። ዋሽንግተን ፖስት ጋዜጣ ላይ ወጥተዋል። በእሳ አንቀጽነት ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን እንዴት እንዳሳሰበሽ እና በዚያ ምክንያትም ያን ትኩስ ስሜት ለጊዜው ወደ ጎን ያደረግሽው የሚመስል እንዳደረብሽ ትናገር እስኪ ያጫውችን። ልክ ነው እንዳልኩ ኤክሳይትመንቱ ነበረ፣ እዛ ቦታ ላይ ሊገኝ ነው የሚለው ነገር ትልቅ ስሜት ይፈጥር ነበር። በኋላ ላይ ግን እሳቸው ከመጡ በኋላ ና ውይይታችንን ከጀመሩ በኋላ ቶታሊ ፎከስ አድርጌ ያደረግኩትና ማወቅ የምፈልገው የነበረው ነገር የአሜሪካ መንግስት በምን መሰረት ላይ ተመርኩዞ ነው እንደዛ አይነት ስቴትመንት፣ በዊንዲ ሸርማን በኩል ሊሰጥ የቻለው የሚለውን ለማወቅ ነበር እና ጥያቄንም በአጋጣሚ ጥያቄ መስጠትም መናገር የጀመርኩት እኔ ስለነበርኩኝ የመጀመሪያ ጥያቄ ያደረግኩት ዊንዲ ሸርማን ኢትዮጵያን በጎበኙበት ወቅት የተናገሩት ንግግር ምርጫው ነጻ ፍትሐዊና ሚዛናዊ ይሆናል ብለው የተናገሩት ንግግር ከየት መጣ? የአሜሪካ መንግስት በምን ላይ ተመስርቶ ነው እንደዚህ አይነት አቋም ሊወስድ የቻለው የሚለውን እንዲያብራሩልኝ በመጠየቅ ነበር የጀመርኩት። በግልም በቴሌቪዥን ከመቀረጹ ውጭ ባለም ቆይታ ባደረግሽው ንግግር ያን ስሜትሽን የበለጠ ለመግፋት የሞከርሽ ይመስላል። ከጽሁፍሽ ለመርዳት እንደቻልኩት ሁለት የሚጋጩ ሀሳቦች ያገኘሽ ይመስላል። በአንድ በኩል ጽሁፍሽ ላይ ጥሩ አድርገሽ እንዳስቀምጥሽው፣ በአንድ በኩል ዩናይት ሰርቪስ በኢትዮጵያ ስላለው የመገናኛ ብዙኃን ገደብ የምትቆረቆር የመናገር ነጻነት፣ የፕሬስ ነጻነት አለመከበሩ የሚያሳስባት መሆኑን በምክንያትነትም ማንችን አቅርበው ያነጋገሩበትን ትጠቅሽና በሌላ በኩል ግን ዲሞክራሲያዊት አገር ነች የሚል አቋም ማምጣታቸውን፣ እስቲ ገፋ አድርገን እንሂድ። አሁን ያነሳሻቸውን ጭብጦች እኝን ግጭቶች ማስታረቅ ቻልሽ? ከሳቸው ጋር በነበረች ቆይታ ልክ ነው። የኔ ከፕሬዚዳንት ኦባማ ጋር የመገናኘት ድል የተፈጠረው ዊንድ ሸርማን ኢትዮጵያን ቪዚት አድርገው ያንን ስቴትመንት ከሰጡ ከጥቂት ቀናት በኋላ ነው፣ በአደባባይ ያንን አይነት ስቴትመንት ከሰጡ በኋላ በኋላ ደግሞ ኢትዮጵያ እዛ ቦታ ላይ ሪፕሬዘንት እንድትደረግ እና እንድትወከል እንድትወከል እና ጋዜጠኞቹን የሚዲያ ነጻነት የማይከበርባቸው አገሮች ከሚባሉት መካከል ራሽያ፣ ቬትናም እና ኢትዮጵያ ተመርጠው እዛ ቦታ እንዲገኙ የተደረገበት ምክንያት አሜሪካ ያንን የፕሬስ ነጻነት ላይ ኢትዮጵያ ውስጥ ያለውን ችግር እንደምታቀም ያሳይ ነው። ስለዚህ ሁለት የተለያዩ እይታዎችን ነው ይዤ የገባሁት የነበረው። ስለዚህ በጥያቄዎችም እሱን ይሄ አቋም ከየት መጣ የሚለውን ነበር ሳነሳ የነበረው። ስለዚህ በጽሑፌም እንዳልኩት በአደባባይና በፊት ለፊት ብዙ ሰዎችን ያስደነገ ከአሜሪካ የማይጠበቅ ያልነውን ስቴትመንት እናያለን ከዛ በኋላ ደግሞ ለስለስ ያሉ ደግሞ እንደዚህ አይነት ከጀባ የሚደረጉ ዲስከሽኖችም እናያለን። እና ሪሊ አሜሪካ የት ነው አቋሙ ያለው የሚለውን ጥያቄ እንዳነሳ ያደረገኝ እሱ ነው። ዳሰስ ለማድረግ እድል ሰጠሽ። እሳቸውን በቀጥታ ማነጋገር መቻል በኢትዮጵያ ብቻ አይደለም በማንኛውም አይነት ያሳስበኛል በሚል ጉዳይ አንድ ሰው መጠየቅ እድሉን ካገኘ የተሻለ ማገናዘብም እድል ይሰጣል ብሎ ማመን ይቻላል እና በይፋም የተናገሩበት እሳቸውም ቀደም ብለሽ እንደገለሽው የተለያዩ ሀገራት ያለውን የፕሬስ ገደብ ትኩረት ለመስጠት የተደረገ ቀኑም ለዚያው የሚውል ነውና፣ ምን ተረዳሽ ከንግግራቸው እሳቸው ከሰጡሽ ምላሽ፣ በይፋም ሆነ ይፋ ባልሆነ መልኩ ካገኘሻቸው ምላሾች ምን ግንዛቤ አገኘሽ? እንግዲህ ለጥያቄዎች በሰጡኝ ምላሽ መሰረት ጉዳዩን እንደሚያውቁት ኢትዮጵያ ውስጥ ያለው የፕሬስ ነጻነት በጣም ከፋ ሁኔታ ላይ እንዳለ ሪኮግኒሽን እንደሚሰጡት እንደሚያውቁት ተረድቻለሁ። ከማወቅም በላይ ደግሞ በተለይ በምን ግራውንድ ዊንዲ ሽርማን እንደዛ አይነት አስተያየት ሊሰጡ እንደቻለ በጠየኳቸው ጊዜ፣ ኦፍኮርስ ምርጫ ማንኛውንም ምርጫ ነጻ ሚዛናዊ ብሎ ኤክስፔክት ማድረግ የሚጠበቅ ሊሆን ይችላል። ነገር ግን ደግሞ በሚሰጧቸው እያንዳንዱ መግለጫዎች ላይ ባላንስ አድርገው ያለውንም ችግር ማስቀመጥ እንደሚገባቸው የተቀበሉት ሀሳብ ነው። ስለዚህ በአንጻሩ የሚጠበቀው እንዲሆን የሚጠበቀውን መግለጽ አንድ ነገር ነው። ነገር ግን ደግሞ በተጨባጭ ያለውን በሚዛን ማስቀመጥና በቀጥታ መናገርም አስፈላጊ ነው የሚለውን ተስማሙ። ከቀረበበት በተለየ ሁኔታ ማለት ነው። ትክክል እንደው ምንድን ነው ያሉት፣ ማንኛውም የትኛውም ሀገር ላይ የሚደረግ ምርጫ የተቃዋሚዎች ድምጽ በአግባቡ ሪፕሬዘንት የማይደረግ ከሆነ ሚዲያም በሚገባው መጠን ከቨር ሊያደርገው የማይችል ከሆነ አንድን ምርጫ ነፃ ምርጫ ነው ብሎ ማለት የማይቻል መሆኑን የተናገሩ